ፎን ሰር ኢንስትት ምሀክ ር ኒ 29 ኒ ወይዘሮ ጥሩነሽ ከሀገርሽ መቼ መጣሽ? አንድ ሳምንት ያህል ሆኖኛል። አንተስ? ወላጅ እኔ ረጅም ጊዜ ሆኖኛል። ለመሆኑ የእኔን ወላጆች ታውቂያቸዋለሽ? እንዴታ! ተቀራረበ፣ መቀራረብ፣ ይቀራረባል። እንዴታ! ለምን አላውቃቸውም? እንዲያውም ያንተና የእኔ ወላጆች በጣም የተቀራረቡ ወዳጆች መሆናቸውን ረሳህ? ዘነጋ፣ መዘንጋት፣ ይዘነጋል። ዘንግቸው ነው። ለመሆኑ ከተማው እየተሻሻለ ሄዷል? አሮጌ መፍረስ። አዎ፣ በጣም እንጂ የምታውቃቸው አሮጌ ቤቶች ሁሉ ፈርሰው አዳዲስ ቤቶች ተሰርተዋል። በትምህርት ቤታችን አጠገብ የነበረው ቆሻሻ ሰፈር ፈርሷል። ተጫወተ መጫወት ይጫወታል። ሜዳ መጫወቻ ሜዳ። አዎ፣ እሱ ፈርሶ ለተማሪዎች መጫወቻ ሜዳ ሆኗል። የከተማው መንገዶች አሁን ንጹሕ ሆነዋል። አዎ ጨለማ የነበሩት መንገዶች በኤሌክትሪክ ብርሃን አጊጠዋል ወይዘሮ ጥሩነሽ ከሀገርሽ መቼ መጣሽ አንድ ሳምንት ያህል ሆኖኛል አንተስ እኔ ረጅም ጊዜ ሆኖኛል ለመሆኑ የእኔ ወላጆች ታውቂያቸዋለሽ? እንዴታ! ለምን አላውቃቸውም? እንዲያውም ያንተና የእኔ ወላጆች በጣም የተቀራረቡ ወላጆች መሆናቸውን ረሳህ? ዘንግቸው ነው። ለመሆኑ ከተማው የተሻሻለ ሄዷል? አዎ በጣም እንጂ የምታውቃቸው አሮጌ ቤቶች ሁሉ ፈርሰው አዳዲስ ቤቶች ተሰርተዋል። በትምህርት ቤታችን አጠገብ የነበረ ቆሻሻ ሰፈር ፈርሷል። አዎ እሱ ፈርሶ ለተማሪዎች መጫወቻ ሜዳ ሆኗል። የከተማው መንገዶች አሁን ንጹህ ሆነዋል። አዎ ጨለማ የነበሩት መንገዶች በኤሌክትሪክ ብርሃን አጊጠዋል። for comprehension ወይዘሮ ጥሩነሽ ከሀገርሽ መቼ መጣሽ? አንድ ሳምንት ያህል ሆኖኛል። አንተስ? እኔ ረጅም ጊዜ ሆኖኛል። ለመሆኑ የእኔን ወላጆች ታውቂያቸዋለሽ? እንዴታ! ለምን አላውቃቸውም? እንዲያውም ያንተና የእኔ ወላጆች በጣም የተቀራረቡ ወዳጆች መሆናቸውን ረሳህ? ዘንግቸው ነው። ለመሆኑ ከተማው እየተሻሻለ ሄዷል? አዎ በጣም እንጂ። የምታውቃቸው አሮጌ ቤቶች ሁሉ ፈርሰው አዳዲስ ቤቶች ተሰርተዋል። በትምህርት ቤታችን አጠገብ የነበረው ቆሻሻ ሰፈር ፈርሷል? አዎ፣ እሱ ፈርሶ ለተማሪዎች መጫወቻ ሜዳ ሆኗል። የከተማ መንገዶች አሁን ንጹሕ ሆነዋል? አዎ፣ ጨለማ የነበሩት መንገዶች በኤሌክትሪክ ብርሃን አጊጠዋል።